ስልካችሁ ላይ ምንም አይነት ተጨማሪ አፕሊኬሽን ሳጠቀሙ ኮል ሪከርድ እንዴት ማድረግ እንደምችል ነው ማሳያችሁ። በመጀመሪያ ወደ ስልካችሁ መደወያ ከሄዳችሁ በኋላ ሶስት ዶታን ትነኳታላችሁ። ከዛ መቀጠል ሴቲንግ፣ ከዛ ሪከርድ ኮል የሚላለ እሱን ከከፍታችሁ በኋላ አውቶ ኮል ሪከርድ የሚላለ ይህን ሴቲንግ ኦን ታደርጉታላችሁ ማለት ነው። በመቀጠል የምትፈልጉትን ጥሪ ብቻ ሪከርድ እንዲያደርግላችሁ እንዲሁም ደግሞ ሁሉንም ጥሪ ሪከርድ እንዲያደርግላችሁ እነዚህ ሴቲንጎች ሲያስተካክልላችሁ ከዚህ በኋላ ስልክ ሲደወላችሁ ወይም ሲደውሉ ሪከርድ ራሱ አውቶማቲካሊ ስልኩ ማድረግ ይጀምራል ማለት ነው። ተመሳሳይ አሪፍ አሪፍ ቲፖችን እንዲደርሳችሁ ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳረሱ። ይመቻችሁ።